እየተጠናቀቀ ባለው የአውሮፓ አመት ቁጥራቸው ከአንድ ሚሊዮን በላይ የሚሆኑ ፍልሰተኞች ባህርና ምድር እያቋረጡ ወደ አውሮፓ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ይህ ከሁለተኛ የዓለም ጦርነት ወዲህ ታይቶ የማያውቅ ከጭቆናና ከጦርነት እየሸሹ ያሉ ሰዎችን ያጋጠመ ስደት እንደሆነም ድርጅቱ አክሎ አስታውቋል። የዓለም አቀፉ የፍልሰት ድርጅት አይኦኤምም ተመሳሳይ ሪፖርት አውጥቷል። ዛሬ ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ። ሄኖክ ሰማግዚር ያቀርበዋል። የተባበሩት መንግስታት ድርጅት የስደተኞች መርጃ ዩኤንኤችሲአር በዚህ አመት አውሮፓን መዳረሻ አድርገው አደገኛውን የሜዲትራኒያን ባህርን ያቋረጡ ስደተኞችና ድንበር አቋራጭ ስራ ፈላጊዎች ቁጥር ባለፈው ዓመት ከነበረው በአምስት እጥፍ ነው የጨመረው። ባለፈው ዓመት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም 220 ሺህ ሰዎች ነበሩ ወደ አውሮፓ የሸሹት አደገኛ በሆኑ የህገ ወጥ አዘዋዋሪዎች ጀልባ ባህር ሲያቋርጡ፣ በዚህ ዓመት ብቻ 3600 ሰዎች ሰለባ መሆናቸውን ድርጅቱ ይናገራል። ዩኒሴር እንደሚያብራራው ከስደተኞቹ 80 በመቶ የሚሆኑት ይህን ያህል ብዛት ያለው ሰው ሊያስተላልፍ በማይችል የኤጂያን ባህር ከቱርክ ወደ ግሪክ አቋርጠዋል። ቱርክ ከሚገቡት ስደተኞች ቢያንስ ግማሹ ሶሪያውያን ናቸው ብለዋል የተባበሩት መንግስታት ድርጅት የስደተኞች መርጃ ቃል አቀባይ ኤድሪያን ኤድዋርድስ። Syria as we all know is an absolutely catastrophic conflict ሁላችንም እንደምናውቀው ሶሪያ ሕዝቧ ላይ እጅግ ከፍተኛ ጉዳት እያደረሰ ያለ የእርስ በርስ ጦርነት እየተካሄደባት ነው። በታሪክ የትም ታይቶ የማይታወቅ ከፍተኛ መፈናቀልና ስቃይ እያየ ነው ሕዝቧ። ስለዚህ ይሰደዳል። ከአፍጋኒስታን፣ ከኢራቅ፣ ከአፍሪካ ቀንድ ሀገሮችም ሰዎች ወደ አውሮፓ ይሰደዳሉ። ስለዚህ ዓለም አቀፍ ጥበቃ እንዲደረግላቸው የሚማጠኑ ከፍተኛ ቁጥር ያላቸው ሰዎች የትውልድ ሀገራቸውን ቤት ንብረታቸውን ጥለው እየተሰደዱ ነው። ሰዎች በብዙ ምክንያቶች አገራቸውን እንደሚለቁ ኤድዋርድስ ያስረዳሉ። አብዛኞቹ የኢኮኖሚ ስደተኞች የሚባሉ ናቸው። እነርሱም ግን ጥሩ አቀባበልና እርዳታ ያስፈልጋቸዋል ይላሉ። አገራቸውን ጥለው ለመሰደድ በቂ ምክንያት አላቸው ወይ ተብሎ በትክክል መጤን እንዳለበት ጠቁመው፣ ለመሰደድ በቂ ምክንያት እንደሌላቸው ከታመነም ጉዳያቸው በኢሚግሬሽን ህግ፣ ሰብአዊ በሆነ መንገድ መታየት እንዳለበት አስገንዝበዋል። የሆነ ሆኖ ወደ አውሮፓ የሚሰደደው አብዛኛው ህዝብ ሰላም ማጣትና ጭቆና የሚሸሽ ህዝብ እንደሆነ ጠቅሰው፣ አለማችን አሳዛኝ ሁኔታ ውስጥ እንዳለች ያሳያል ብለዋል። ባለፉት አምስት ዓመታት ብቻ በዓለም ዙሪያ አስራ አምስት ዋና ዋና የሚባሉ ግጭቶች ተካሂደዋል። ሁሉም ህዝብን አፈናቅለዋል። አብዛኞቹ እነዚህ ግጭቶች አሁንም እየተካሄዱ ሲሆን ዜጎችም መሰደዳቸውን ቀጥለዋል። በየዓመቱ የማይበርዱና ህዝብን ማፈናቀል የቀጠሉ ጦርነቶች እየተካሄዱ ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ አገሮች ለዜጎች መፈናቀል ምክንያት የሆኑትን ችግሮች ለመፍታት ጥረት እንደማያደርጉ ጠቅሰው ጦርነት፣ ጭቆና፣ የሰብአዊ መብት ጥሰትና ድህነትና ሰላም ማጣትን ለማጥፋት እርምጃ ካልተወሰደ ሰዎች የተሻለ ህይወት ፍለጋ መሰደዳቸው አይቀሬ ነው ብለዋል።